ገብረ እግዚአብሔር ገብረ በ1977 በትግራይ ክልል መቀሌ ከተማ ነው የተወለደው። የአምስት ዓመት ሕፃን ልጅ በነበረበት ወቅትም ወላጆቹን በወቅቱ በነበረው አስከፊ ድርቅ ምክንያት በማጣቱ ወንዳያቱ የአምስት ወር ሕፃን ሳለ በአካባቢው ወደሚገኘው ኤስኦኤስ የተሰኘ የሕፃናት ማሳደጊያ ግብረሰናይ ድርጅት በመውሰድ በማደጎነት ሰጡት። ገብረ እግዚአብሔር ከልጅነቱ ጀምሮ የሚያውቀው መኖሪያ ቤቱ የመቀሌው ኤስኦኤስ ነው። በልጅነቱ በእድሜ አነስተኛ በመሆኑ የኤስኦኤስ እናቱን ጨምሮ እህትና ወንድሞቹ እንዴት ይንከባከቡት እንደነበረ ያስታውሳል። በልጅነቱም ጥሩ ውጤት የሚያመጣ ተማሪ በመሆኑ በአስራ ሁለት አመቱ ወደ ጋና የመሄድ እድል አግኝቶ በጋና የኤስኦኤስ ትምህርት ቤት ውስጥ መማሩን ያስታውሳል ገልጿል። ጋና ዛይስ ስ የራሳቸው ትልቅ ሀይስኩል አላቸው እና በየጊዜ ከተለያዩ አፍሪካ ሀገሮች እየተመረጡ ለትምህርት ጎበዝ ሚኒስቶች ወደዛ ይላካሉ። ኦ አፍሪካ መ እዛ ተምረው ወደ ዩኒቨርሲቲ ይገባሉ ማለት ነው። በአጋጣሚ እሱ እድል ተሰጥቶኝ ኤንትራንስ ኤግዛም አልፌ ወደ ጋና የሚባል ሀገር ሄጄ የአስራ ሁለት እድሜ እያለሁ ማለት ነው ጎን ስል እዛ ተምሬ እዛ ደግሞ ብሪትሽ ካምብሪጅ ዩኒቨርሲቲ የሚሰጥ ትምህርት አለ። ሴት ይባላል። እሱን ተምሬ ከዛ በኋላ አይ ቢ የሚባል ስ ኢንተርናሽናል ባካላዊ ተምሬ እዛም በትምህርት ውጤት በጣም ጥሩ ስለነበር ሀይ ስኩል ስጨርሽ ስለ አሜሪካ የሚገኙ ጥሩ ጥሩ ትምህርት ቤት የሚባሉት ሃይቪኒስ ዩኒቨርስቲዎች እነሱ ጋር አፕላይ አድርጌ ከእነሱ በአጋጣሚ ሀቫርድ ለነር ጄ ሀቫርድ ቲጄ ሀቫርድ ዩኒቨርሲቲ አፕላይድ ማትማቲክስ ሆነርስ ዲግሪ ተመርቄ አሁን ከረንትሊ በኢነርጂ ሴክተር ኤሌክትሪክ ኃይል ማመንጫ ሴክተር ውስጥ ነው የምሰራው ኖሮ ቴክሰስ ነው። ገብረ እግዚአብሔር በልጅነቱ ባደገበት ኤስቲስ ግቢ ውስጥ ልዑል ግርማ የተሰኘ ወንድማቸው ትልቅ ተምሳሌት እንደነበር አስታውሶ ሁሉም ልዑል ግርማይን ለመምሰል ይፈልጉ እንደነበር ይጠቅሳል። ልዑል በትምህርቱ ስኬታማ የነበረ ልጅ በመሆኑ ከፍተኛ ትምህርቱን በዚህ በአሜሪካን ሀገር በጨረሰ በጥቂት ጊዜያት ውስጥ ሕይወቱ በድንገት በማለፉ ምክንያት ለሱ ማስታወሻ ይሆን ዘንድም በኤስኦኤስ ያደጉ ልጆች ኢትዮጵያ፣ ጋናና ጋምቢያ ያሉ የኤስኦኤስ መንደሮችን በመጽሐፍት በትምህርት እና በሌሎች ሌሎች ማገዣ መሳሪያዎች ለመርዳት በመወሰን ልዑል ግርማይ መታሰቢያ ፋውንዴሽንን ማቋቋማቸውንም ያስረዳል። ልዑል ግርማይ ከኛ ላይ ሴስ አደገን ነበረ። አምባት ወንድም ነበረና በአጋጣሚ በጣም ጥሩ ጥሩ ተማሪ ነበር። እሱ እዚህ አገር መጥቶ ፈርስት ዲግሪ ጨርሶ ማስተር ሱ ከኮሎምቢያ ዩኒቨርሲቲ በክልተኛ ተምሮ እንደጨረሰ በአጋጣሚ ሆኖ ከዚህ አለም በመከረየና በጣም ነበር ያዘን። ነው እና በአጋጣ ሚዛኔ ስንገናኝ ዛ ከኤስኤስ ኢትዮጵያ አድርገን ወደ ጋና ሄደን፣ ጋና ወደ አሜሪካ መጣም እኛ ቁጭ ብለን ስናወራ የእሱን ለገሲ ምን ነው እና በሱ ስም ምን ማድረግ እንችላለን ብለን ተነጋግረን ልዑል ግርማ ሜሞሪያል ማን የሚባል ኦርጋናይዜሽን ሴት አፕ ተደረገ። በእግዚአብሔር በልዑል ግርማይ ፋውንዴሽን በኩል በሚሰራቸው መልካም ስራዎችና አበርክቶቶች ምክንያት በዘንድሮ የህርማን ጀምነር ሽልማት ከሶስት መቶ እጩዎች ውስጥ ተመርጦ ከስምንቱ ምርጦች መካከል ገብቷል። በዚህም ደስታ እንደተሰማው በመግለጽ እናቱን ያመሰግናል። ለእኔ ሄርማን ማለት በጣም ትልቅ ትልቅ ሰው ነው። በጣም ነው የጉዙ ሰው አባት ነው። ሄርማን በኢሶስ ልጅ ላደጉ ሁሉ አባት ነው። አንክ ላሳደግ ወደ ሰማንያ አምስት ሺ ልጆች ናቸው በኢሶስ ያደጉ። በሱ ስም የተሰየመ ሽልማት ፋይናሊስት መሆንን በጣም ትልቅ ክብር ነው የሚሰማኝ። ግን ደግሞ እኛ ሽልማት የእኔ የግለ ሽልማት አድርጌ አልወሰድኩት ኖሚኔት ስደረግ። እኔ እዚህ ቦታ እንድደርስ ላደረጉኝ በጣም ብዙ ብዙ ሰዎች አሉ። የመጀመሪያው የኤስቤስ እናቴ መዲን መሀል ትባላለች። አሜን እኔ የደረስኩበት ቦታ እንድደርስ አደረገችኝ። ዋና ዋና በጣም ኪ ወይም በጣም ኢምፖርታንት ነገር ያደረገች እሷ ነው። አንድ ሰው ሲያድ ፍቅር ካላገኘ ምግብና ልብስ እራሱ እንድትሰጠው በደንብ አድጎ ጥሩ ቦታ ላይ ደርስ ይችላል። የእናትነት ፍቅር ሰታ ላሳደገችን እናቴ በጣም ትልቅ ክብር አለኝ። ይኸኛው ሽልማት ገብረ እግዚአብሔር። በዚህ አጋጣሚ እሱ በሰዎች ገንዘብ ድጋፍ ማደጉን አስታውሶ ማንኛውም ሰው ኤስኦኤስ ውስጥ ያለ አንድ ህፃንን መደገፍ የሚችልበት መንገድ እንዳለም ጠቁሟል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ